ሊቢያ ውስጥ በተባበሩት መንግስታት ድርጅት የተሸመገለ የብሔራዊ አንድነት መንግስት መቋቋሙን ገና በመውተርተር ላይ የሚገኘው ፕሬዚደንታዊ ሸንጎ አስታወቀ። የተቋቋመው መንግስት የረጅም ጊዜው አምባገነን ሞማር ጋዳፊ ከተወገዱበት ጊዜ አንስቶ ሀገሪቱ ለበርካታ ዓመታት ስትታመስ የቆየችበትን ብጥብጥ ለማክተም የታለመ እንደሆነ ነው የተነገረው። የሀገሪቱ ተቀናቃኝ አስተዳደሮች ሰላሳ ሁለት አባላት ያሉት ካቢኔ ለማቋቋም ተስማምተናል ብለዋል። ዳሩ ግን እቅዱ ከሁለቱም ወገኖች ያልደገፉት ዋና ዋና አባላት መኖራቸውን ጠቅሶ የአሜሪካ ድምፁ ቪክተር ቢቲ ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ያቀርባል። የአውሮፓ ሕብረት የውጭ ፖሊሲ ጉዳዮች ኃላፊ ፌዴሪካ ሞጌሪኒ የትላንትናውን መግለጫ የፖለቲካ ልዩነቶችን ለማብቃት አስፈላጊ እርምጃ ሲሉ ጠርተውታል። መግለጫው በሽብርተኝነት ላይ ድል ለመቀዳጀት ለበርካታ የጸጥታ ችግሮች መፍትሄ ለማበጀትና ሀገሪቱ የገጠሟትን የሰብዓዊና ምጣኔ ሀብታዊ ፈተናዎች ለመጋፈጥ የሚያስችል ነው ሲሉም አክለዋል። በሊቢያ የአንድነት መንግሥት መቋቋሙን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢም በደስታ ተቀብለውታል። On the path towards Libya's peace and stability... We urge all Libyans to continue moving forward... With the implementation of the Libyan ሀገሪቱ ውስጥ እስላማዊ መንግሥት ነኝ የሚለው ቡድን ሚሊሻዎች ቁጥር እያደገ በመጣበት ወቅት ነው። ጽሕፈት ቤቱን እዚህ በዋሽንግተን ዲሲ እንዳደረገው የመካከለኛው ምሥራቅ ተቋም ተንታኝ ዙቤር ኢቅባል ገለጻ ከሆነ ግን የብሔራዊ አንድነት መንግሥት በሊቢያ ተቋቁሞ ተግባራዊ የመሆኑን እውነታ ይጠራጠራሉ። የተባለውን የአንድነት መንግሥት የሚደግፉት ከሁለቱም አስተዳደሮች የተውጣጡ ጥቂት ብሔረተኞች ናቸው ሲሉ የሚያስረዳሉ። የአንድነት መንግሥቱ እንደ አከራካሪው ጀነራል ሃሊፋ ሀፍታር ባሉ መሪዎች ካልተደገፈ ስኬታማ አይሆንም ባይ ናቸው። እንደ ኢራቅና ሶሪያ ሁሉም ጂሃዲስቶች በሊቢያ ፈጥነው ስር እየሰደዱ ናቸው ሲሉ ዙሜር ኢቅባል ያስረዳሉ።